የኢትዮጵያ ፌዴራላዊ አስተዳደር በቋንቋ የተሸነሸነ በመሆኑ ከኢትዮጵያዊነት ይልቅ የክልላዊነት ስሜት እንዲጎላ አድርጓል ሲሉ ሶስት ምሁራን ባለፉት ቀናት በተከታታይ ባስተላለፍናቸው ውይይቶች መናገራቸው ይታወሳል። ለዚህ አባባላቸው በቅርቡ በኦሮሚያና በአማራ ክልል የተነሱትን ተቃውሞዎች እንደምሳሌ ያቀርባሉ። ምሁራኑ በዚህ በዩናይትድ ስቴትስ ኖርፎክ ቨርጂኒያ በሚገኘው ኦልድ ዶሚኒየን ዩኒቨርሲቲ የፐብሊክ ሚዲየሽንና ፖሊሲ ማለት የህዝባዊ ሽምግልናና ፖሊሲ ፕሮፌሰር ዶክተር ብርሃኑ መንግስቱ በዊሊያም ኤን ሜሪ ዩኒቨርሲቲ የህግ ክፍል ሲያስተምሩ የነበሩ አሁን በጡረታ የሚገኙት ፕሮፌሰር ኤምሬተስ ዶክተር አለም አንተ ገብረስላሴ ና በኒውዮርክ ከተማ በሚገኘው ሲቲ ዩኒቨርሲቲ የአፍሪካ ጥናቶች ፕሮፌሰር ዶክተር ገላውዲዮስ አርአያ ናቸው። ያነጋገረቻቸው አዳነች ፍሳሀዬ ነች። በመጀመሪያ ዶክተር አለማንተ ገብረስላሴ፣ ዶክተር ገላውዲዮስ አርአያ፣ ዶክተር ብርሃኑ መንግስቱ ለትብብራችሁና ለጊዜያችሁ በጣም እናመሰግናለን። አሁን እንግዲህ እንደሚታወቀው ኢትዮጵያ ውስጥ ፌዴራላዊ ስርዓት ከተመሰረተ ሀያ አምስት አመታት አልፈዋል። እስካሁን ባለው ጊዜ ደህና መስሎ ቆይቶ፣ አሁን ግን በአንዳንድ የአማራ ክልል ቦታዎች ከወልቃይት ጋር ተያይዞ አንዳንድ ችግር እየታዩ ናቸው እና እስቲ ስለዚህ ስለ ፌዴራላዊ አወቃቀር ያላችሁን አመለካከት ብትነግሩን በዶክተር አለማንተ ገብረስላሴ እንጀምር። እሺ፣ አመሰግናለሁ ወይዘሮ አዳነች። እኔ መሰረታዊው ችግር የሚመነጨው ከፌዴራላዊ አወቃቀሩ ነው ነው ምለው አንደኛ። ሁለተኛ ደግሞ ይሄን አወቃቀር ስራ ላይ እንዲውል የጠነሰሱት ኃይሎች የኢትዮጵያን ሕዝብ ፍላጎት ወይንም ጥቅም የሚያካትቱ ኃይሎች አልነበሩ። ይሄን ለማለት የምፈልገው ምንድን ነው? በአስራ ዘጠኝ መቶ ሰማንያ አራት ዓመተ ምህረት ህዋት እና ኦነግ ናቸው ያን ቻርተር ያረቀቁት ይሄንን አወቃቀር እንደገና በህገ መንግስት ደረጃ አጸደቁት። ይሄን ሲያደርጉ ኦነግ የሚፈልገውን ኦሮሚያ የሚባል በታሪክ ያልነበረ ግዛት፣ ሰፊ ግዛት ኦሮሚያ ተብሎ ኦነግ እንዲያስተዳድር፣ ሁለተኛ ደግሞ አማራ የሚባል በታሪክ ያልነበረ ወይም ጎንደር ወይም ጎጃም ወይም ሸዋ ወይም ወሎ ወይም ትግራይ ወለጋ እንደዚህ የመሳሰሉ አገሮች ነው የነበሩት። ግን አማራ የሚባል ክልል በታሪካችን ኖሮ አያውቅም። ኦሮሚያ የሚባል ኖሮ አያውቅም። ይህንን የፈጠሩት ሰዎች ግን ለራሳቸው አገዛዝ ይመቸናል ብለው በማሰብ ለጊዜው ለጊዜው ነው ለዘለቄታው ግን እንደማይመች ይኸው አሁን ሰሞኑን የተከሰተው ሁኔታ እያሳየን ነው። እና መሰረታዊ ችግሩ የሚመነጨው ከዚህ አወቃቀርና ውቅሩን የሰሩት ኃይሎች የአማራው ሕዝብ አልተወከለም። ለእኔ ሊሰጠኝ ይገባል ብለው ወሰኑን ከልለው የተደራደሩበት ሁኔታ አልነበረም። በአማራው ክልል በኩል ቢያንስ ቢያንስ ችግሩ የሚመነጨው ከዛ ነው ለማለት ፈልጌ ነው። ይህንን የፌዴራላዊ አወቃቀር ሲያቅዱ ኢትዮጵያ እንግዲህ እንደምናውቀው የኦሮሞ ሕዝብ ንቅናቄ የኦሮሞ ነጻ አውጭ ግንባር የኤርትራውያን በበኩላቸው በኤርትራ በኩል ተጨቆንን ብለው ሲታገሉ ነበር። አይደለም እንዴ? እነዛ ሲታገሉ የነበሩት በአንድ ማዕከላዊ መንግስት መተዳደሩ አልጠቀመንም፣ ተጎድተናል፣ ራሳችንን ለማስተዳር አልቻልንም፣ ተብሎ ብሔር ብሔረሰብ ራሳቸውን እንዲያስተዳድሩ የሚል እምነት ስለነበረ በተለይም በግራ ዘመን በሆኑ ኃይሎች ወይም ደግሞ የታገሉ በነበሩት እንደ ኦነግና እንደ ህወሓት የመሳሰሉትና ሌሎቹ ይህንን መሰረት በማድረግ መሰለኝ። እነሱ እንግዲህ ይህን የመሰረቱት ብሔር ብሔረሰቦች ራሳቸው እንዲያስተዳድሩ በሚል። አዎ፣ እንግዲህ ይሄ በስሎጋን ደረጃ በመፈክር ደረጃ ኦነግ ለምሳሌ ኦሮሞ የሚባል ግዛት አለ በሚል የብሔሮች ጥያቄ፣ የብሔር መብት በሚል ታግሏል። በእርግጥ የትግራይ ነጻ አውጪ ድርጅትም እንደዚሁ። ነገር ግን ኦነግ በመፈክር ደረጃ በተወሰነ ደረጃ ታገደ ቢባልም ሰፊው የኦሮሞ ህዝብ ደግሞ ያንን ግዛት የእኔ ነውና አንተ ነህ የምትወክለኝ ብሎ ድምፅ የሰጠበት ጊዜ የለም። ማዕከላዊ የህግ አረቃቀቅ ስነ ስርዓት ተፈጥሮ፣ በመቻቻል በኮምፕሮማይዝ ማለት ነው፣ በመቻቻል አይነት መንገድ ልዩ ልዩ ፋክተሮች ልዩ ልዩ ሁኔታዎችን በተመለከተ ሁኔታ የሀገሪቱ አስተዳደር ሊካለል ይችል ነበር። ከኢትዮጵያ ተገንጥሎ መውጣት እንደ መብት ተደርጎ በህገ መንግስት መረቀቅ እነዚህ ሁሉ የብሔረሰብ ትግል መብቶች ናቸው ብለን ማየት የሚገባን አይመስለኝም። እሺ አሁን እንግዲህ ወደ ዶክተር ገላውዴዎስ ሊሄድና ክልል የሚለውን ክልል ስሙን ትተን ብሔር ብሔረሰቦች ራሳቸውን በራሳቸው ማስተዳደር የሚለው ምክንያቱም መሰረቱ የሚመስለኝ በዛን ጊዜ ሌሎቹ እነ ኢህአፓም ሌሎችም ብሔር ብሔረሰቦች ራሳቸውን እንዲያስተዳድሩ የሚለው በአብዛኛው የሚቀበለው ነበርና ይህንን መሰረት በማድረግ መሰለኝ ይህንን የተመሰረተውና ይህንን በሀሳባችን ይዘን እንድንወያይ ብዬ ነው ዝም ብለን ክልል የሚለውን አንጠልጥለን ከምንወስደው። ዶክተር ገላውዴዎስ አርአያ፣ እኔ እንዴት ነው ያየሁት የፌደራል አወቃቀር በመሰረተ ሀሳቡ ምስማማበትና በብዙ ሀገሮችም የሰራ ስለሆነ ለኢትዮጵያም እንደ መፍትሄ ነበር ያየሁት፣ ከመጀመሪያው ነው። ሆኖም ግን አንዳንድ ጊዜ ብሔር ብሔረሰቦች እንላለን እንጂ እኔም፣ በነገራችን ላይ የማምንበት ነው የምደግፈው ነው፣ ብሔሮች እኩልነት እንዲያገኙ ከተቻለም ራሳቸውን የሚያስተዳድሩበት ሁኔታ ከተፈጠረ መልካም፣ ባህላቸውንና ቋንቋቸውን የሚያሳድጉበት መንገድ ከተፈጠረም መልካም። ነገር ግን ከኢትዮጵያ ታሪካዊ አንጻር ከተነሳን ምን ያህልስ ማስተዳደር ይችላሉ የሚልም ጥያቄ ሊመጣ ይችላል። አንዳንድ ጊዜ አሁን በአንጻራዊ በሆነ መንገድ እንኳን ካየ ነው ትንሽ የተማረ እና እውቀት ያለው ወይም አገር ማስተዳደር ይችላል ብለን የምናያቸው ብሔሮች ምናልባት ትግራይ፣ አማራ እና ኦሮሞ ነው ሊሆን የሚችለው ሌላው ግን በጣም ተበድሎም ተንቆም ተረስቶም የነበረ እንደነ ጋምቤላና አለ ምንጊዜም በማዕከላዊ መንግስት ላይ ጥገኝነት ይኖራል። ምንጊዜም እና ራሳቸውን ያስተዳድሩ ሲባል እኮ ያን ሁሉ ነገር ማየት ያስፈልጋል። ግን ዋናው ነገር እኔ ምንድን ነው ያሰጋኝና ከመጀመሪያውኑ እና በአንድ መጀመሪያ በጻፍኩት መጽሐፍ ላይ በዘጠና አምስት በፈረንጅ ይህ የብሔር አወቃቀሩ በቋንቋና በጎሳ ከሆነ የኋላ ኋላ የብሔርና ጎሳ ንቃት ህሊናት በጨመረ ቁጥር በልዩነታችን ላይ ማትኮር እንጀምርና ፍርክስካችን ይወጣል፣ ችግር ላይ እንወጥቃለን ብዬ ጽፌ ነበር። ይህን ሁሉም ማየት ያስፈልጋል እኮ አሁን ያለው ካርታ የኢትዮጵያ ካርታ ካየ ነው። አንድ የእንግሊዝ አንትሮፖሎጂስት የጻፈው ዶናልድ ዶናም የሚባል ከሌላች ወንዲ ጄምስ አብሮ የጻፉት ናቸው። ደሳውዘን ማርሽ ኦፍ ኢምፔሪያል ኢትዮጵያ ይላል መጽሐፉ ካርታው እንዳለ ተመሳሳይ ነው። በጣም ካርታው እንዳለ ማክሮ ሪጅንስ ይለዋል ዶናልድና እኛ ደግሞ እዚህ ክልል ብለነዋል፣ ወይም ክልል ብለውታል ኢህአዴጎች ማለት ነው። እና በቋንቋ ብቻ ካልክ ብትንትኑም ይወጣል። አንድ ነገር በእርግጥ ነው ለብሔሮቹ እኩልነት ተብሎ የተደረገ ሊሆን ይችላል፣ እንደ ጠቀሸው በዛ ላይ ችግር የለብኝም። ግን የሚሻለውም የሆነ የነበረው ምንድን ነው፣ ኦሮሚያ የሚባል አካባቢ ቢኖርም እዛ አካባቢ ደግሞ አት ንዑስ ብሔሮች አሉ፣ ሌሎች በአካባቢ እነሱስ ምን የሆኑ ነው? በጣም አስቸጋሪ ሁኔታ ስለሚፈጠር ሕብረ ብሔር የግዛት ክልሎች ቢፈጠሩ ይሻል ነበር የሚል እምነት ነው ያለኝ። እኔ በነገራችን ላይ እንግዲህ አሁን ያነሱት ደቡብ ህዝቦችን ካየን ደቡብ ህዝቦች አንድ አይደለም፣ ወ ቋንቋ አይደለም። ለምሳሌ እነሱ የተለያዩ ብሔር ብሔረሰቦች ወይም ብሔረሰብ እንበላቸው በአጠቃላይ አብረው እየሰሩ ነው ካለምንም ችግር አማርኛ እንደ የስራ ቋንቋቸው አድርገው እየሰሩ ነው። እንግዲህ እሷ እንደ ጠቅሳት ነበር አሁን ንዑስ ኢትዮጵያ ሆና የቆየችው የደቡብ የሚባል ነገር ነው እንግዲህ የደቡብ ክልል። እዛ ላይ ግን እንግዲህ ጉራጌ ያለ፣ ሀዲያ አለ፣ ከምባታ አለ፣ ሲዳማ አለ፣ ግዲ አለ፣ ቡርጅ ያለ፣ ግዲቹ አሉ፣ ቆር አሉ፣ ካፋ አሉ፣ በጣም ብዙ ናቸው። ስለ አወቃቀሩ ጉዳይ አንድ ትልቅ ኮንስቲትዩሽን ከባድ ነገር እንደዚህ ያለ ሀገርን የሚመራ ነገር በሚወጣ ጊዜ በተግባርነት በሚውልበት ጊዜ በፍጸማ ላይ ምን ችግሮች ሊያመጣ ይችላል የሚል ውይይት ቢኖር ኑሮ ከዚህ ችግር ልንደርስ አንችልም ነበር። አወቃቀሩ ለምን በቋንቋ ሆነ? ለምንድን ነው እንደ ድሮው ተራራውን፣ ታሪኩን፣ ገደሉን ይዞ የተከፈለውን በዚህ አይሻልም ነበር ወይ የሚለውን ነገር አሁን ለማድረግ መቼም አስቸጋሪ መሆኑ ነው። ያለፈ ክረምት መሆኑ ነው። ነገሩ አልፎ አልወረዲ በዚህ አከፋፈል የተነሳ ከደቡብ የዛሬ በ2011 በፈረንጅ አቆጣጠር ማለት ነው ስንት ሺህ አማራዎች በዚህ ልትኖሩ አትችሉም ተብለው እንደ ተባረሩ ቢታወስ ጥሩ ይመስለኛል። በምዕራብ በኩል ደግሞ በቤንሻንጎል በሚባለው አሁን እንደምታስታውቱት ሁላችሁም ውጡ ከዚህ ተብለው ይወጡ ወገኖቻችን አሉ። ይሄ ነገር በቋንቋ ሁለቱ ወንድሞቼ እንደተናገሩት መከፋፈሉ ብቻ ሳይሆን በስራ ላይ በሚሞክርበት ጊዜ ብዙ ጉድለቶች እየተከሰቱ ሂደዋል። የሆነው ሆኖ እንዴት ወደፊት እንሄድ የሚለውን ጥያቄ በምናነሳበት ጊዜ አወቃቀሩን እንጠይቅ ብቻ ሳይሆን አፈጻጸም ችግር ፈጥሯል እና ምን እናርግ በሚለው ውይይት ቢጀመር ጥሩ ይመስለኛል። አሁን በአካባቢው ስለተፈጠሩ ችግሮች ብንመለከት በኦሮሚያ ብንጀምር የእንቅስቃሴው መሰረት የሆነው ይሄ ማስተር ፕላን የተባለው አዲስ አበባን የማስፋት እቅድ ጋር የተያያዘ ነው የሚባለው። ግን እሱ ራሱ እንግዲህ ጥያቄ የሚያስነሳ መሰለኝ ኦሮሚያ ከአዲስ አበባ ጋር የሚያገናኙት ነገሮች ሊኖሩ ይችላሉ። አዲስ አበባ እየሰፋች ናት፣ ተወደደም ተጠላም። እስቲ በዚህ ላይ ያላችሁ አመለካከት፣ አሁንም ወደ ዶክተር አለማንተል መለስ በተራ ተራ እንድንሄድ። የሚገርምሽ ይሄ የጎሳ ፌዴሬሽን በተሰራባቸው ሀገሮች በሙሉ እንኳንስ የአዲስ አበባ መስፋፋት፣ የአዲስ አበባ ማስተር ፕላን የሚለው ትልቁ ጥያቄ ይቅርና በትንሽ ነገር በትንሽ ጥያቄ የጎሳ መሪዎች የሚወክሉትን ወይም እንወክላለን የሚሉትን ጎሳ ስሜት በቀላሉ ማነሳሳት ይችላሉ። ይሄ የማስተር ፕላን የተባለው አሁን አንዱ ምልክት ነው። ነገ በአንድ ኢኮኖሚክ ፖሊሲ ምክንያት ወይንም በአንድ የአስተዳደር ጉድለት የመሳሰሉ ነገሮች እንወክላለን የሚሉትን ሕዝብ መቀስቀሻ መሳሪያ አግኝተዋል። አሁን በኢትዮጵያ ውስጥ ትልቁ ጠንቅ ይሄ ነው። ቀውጢ ቀን በመጣ ጊዜ ብሔራዊ አንድነት ይዞ መቆም አይችልም። ያገር በየጎሳው እንደሚከፋፈል እኔ በእርግጠኝነት መናገር እችላለሁ። አንድ ነገር እዚህ ላይ ያነሱት እንግዲህ የኦሮሞ እንቅስቃሴ በሚነሳበት ጊዜ ያኔ ከማስተር ፕላን ጋር የተያያዘ እኛ በእድገት ላይ ምንም ችግር የለብንም። እድገትን የሚመለከት ከሆነ ህዝባችንም ይጠቀማል። ግን ይሄ ማስተር ፕላን የተባለው እዛ ያለውን የኦሮሞ ህዝብ ከዛ የሚፈናቀለውን በሚጠቅመው መንገድ ይሆናል ወይ አይሆንም ወይ ነው እሱ የሚል ያነሳሉ። ሁለተኛ ደግሞ ወደዛ መስፋፋት ባህላችንና ቋንቋችንን ይበክላል የሚለውንም ያነሳሉና አሁን ወደ ዶክተር ገላውዲ ሰርያ ልሂድና ይሄንንም ሀሳባችሁ ውስጥ ይዛችሁ እንድትወያዩ ነው። እንግዲህ ኦሮሚያ እንቅስቃሴ አዲስ አበባ ዙሪያ ዋናው ምክንያት የሆነው እነሱ እንደሚሉት ይሄ ማስተር ፕላን የሚባለው የአዲስ አበባ ወደ ክልላችን አልፎ ይመጣና እዛ ያሉትን ገበሬዎች እነሱን ተፈናቅለው እንዲሄዱ ያደርጋቸዋል የሚል ስጋት ስላደረባቸው ነው ብሎ የተንቀሳቀሱት መጀመሪያ። በኋላ ግን መልኩን ቀየረ። አሁን ምንድን ነው ቅድም ዶክተር ብርሃኑ የጠቀሰው የአሰራር ጉድለትም ስላለ ነው እንጂ ለራስ አምስት ወር ያህል ያው እንቅስቃሴ ሲካሄድ ወይ በመንግስት በኩል ወይ በፓርቲ በኩል ምንድን ነው የምትፈልጉት? አይነት እንነጋገርበት ዳያሎግ አይነት መፍጠር አልቻለም። አቆመው እኮ መንግስት፣ ያ ማስተር ፕላኑን አቆመው፣ ካልተቀበላችሁት ብሎ አቆመው። አቆመ የተባለው ግን በመንግስት ደረጃ ሳይሆን ኦህዴድ ነው። ያ መሆን እኮ ቀጠለ እኮ ነው ምለው ያለሁት እኔ። ከመጀመሪያውንም በሰላማዊ መንገድ እንዲፈታ ማድረግ ነበረባቸው፣ ይህ አልተደረገም። እሺ፣ ዶክተር ብርሃኑ ነገሮቹ ታያቸው የተለያዩ ይመስላሉ ግን መሰረቱ ብሎ ነበር ፕሮፌሰር አለማንተ የጀመረው፣ ወንድሜም ያለው እውነቱን ነው። አሁን ባፈጻጸም ብቻ ሳይሆን ለመፈጸም መሰረቱ ትክክል መሆን ነበረበት። መሬት ለማን ነው የሚሰጠው? ማን ነው መሬቱን የሚያዝበት? ክልል ማለት ይሄኛው የኦሮሞ ነው፣ ይሄኛው የትግሬ ነው፣ ይሄኛው የአማራ ነው ከተባለ አፈጻጸሙ መሆን ያለበት እነዚያ ሰዎች ናቸው መወሰን ያለባቸው ማለት ነው። ግን ግልጽ ያልሆነው አጀማመሩ ትንሽ ቅድም እንዳልኩት ውይይት ተከፍቶበት በአወቃቀሩ ምን ይመስላል፣ በአፈጻጸሙስ ምን ይመስላል፣ በሚፈጸምበት ጊዜ ምን ችግሮች ይፈጥራል የሚል ነገር ስላልወጣ ስላልወረደ በየጊዜው የሚፈነዳው ነገር መሰረቱ በደንብ ተጠንቶ ተዋይቶ አልተደረገም። ከዚያ የተነሳ እነዚህ ችግሮች ይመጣሉ። እኔን እንደሚመስለኝ አንድ ማስተር ፕላን ከወጣ ከመውጣቱ በፊት ውይይት ይጠይቅ ነበር ይህን ያልከፍል እንዳህልና ልቀቅ ሳይሆን ለቅቄ የተሄዳለሁ የሚል ጥያቄ ስለሚመጣ እነዚህ ነገሮች አስቀድመው ሊታሰቡ ይገባ ነበር። የሚያሳዝነኝ እኔ በእውነቱ ለመናገር ማስተር ፕላን ከወጣ በኋላ እንደገና እንዲህ በቀላሉ ኮላፕስ አርጎ ኦኬ ተውት እንግዲህ አሳይሆንም ማለት ለመንግስት አሰራርም በጥያቄ ላይ የሚያውል ነው፣ በከባድ ጥያቄ። ይሄ እኮ መንግስት ነው የምናዋጋው የግል ስራ አይደለም። መሰረቱን ማስተካከል አለብን፣ ወደ ባሰ ወደ ከበደ ነገር ሳይወስደን ብዬ ነው የማስበው። እሺ፣ አሁን እንግዲህ ወደ ወልቃይት ጉዳይ እናምራ። ወልቃይት እንግዲህ እንደሚታወቀው በመጠኑ ምን የማይቸዋለሁ፣ ህዝቡ የሚናገረው ትግርኛ ነው። አማርኛም እንደሚናገር የታወቀ ነው። ምክንያቱም እዛው ነው ያለው፣ ጎንደር አካባቢ ነው የነበረው፣ ዳር ነው ያሉት። ሁለቱንም ቋንቋ ይናገራሉ፣ ግን በብዛት ትግርኛ ይናገራሉ። በዛም ላይ የቦታቸው ስም ሁሉ ትግርኛ ነው እና አሁን የሚታየው ነገር ትንሽ ግራ የሚያጋባው የወልቃይት ህዝብ፣ እኔ እንደሚመስለኝ ፍላጎቱ ከሆነ አብዛኛው እንደዛ የሚፈልግ ከሆነ ድሮ ወደ ነበርንበት ወደ ጎንደር አስተዳደር መግባት ነው የምንፈልገው ቢሉ መብታቸው ይመስለኛል። እኔ በበኩሌ ግን አቀራረቡን ስናየው ከባድ የሚያደርገው እኛ ትግሬዎች አይደለንም፣ እኛ አማሮች ነን የሚለው ቃል፣ ለምሳሌ ኮሎኔል ደመቀ ዘውዱ የሚባሉት የዛ ኮሚቴ ፕሮፓጋንዳ ኃላፊ ናቸው እንደዚህ እሳቸው። አሁን ለምሳሌ የቲፒኤልፍ የህወሀት ታጋይ እንደነበሩ ነው የሚነገረው። አማራ ከሆኑ ለምን ከህወሀት ጋር ታገሉ? ወደ ዶክተር አለማንተ ልመለስ። እኔ እንዳንቺ እድለኛ አልነበርኩም ምንም እንኳ የበጌ ምድር እና የትግራይ ልዩ ልዩ ክፍሎች ባይኔ በግሬ ረግጬ ያየኋቸው ቢሆንም ወልቃይ ጠገዴን አላየሁም። እነዚህ ሰዎች አማራንን ትግሬንን ማለታቸው አይደለም። እኔ የተወለድኩት ጎንደር ከተማ ነው። እኔ አማራ በሚል ስም ራሳችንን ጠርተናል። ቅ አማራና እስላም ነው የሚባለው። በጎንደር ማንም ሰው የኦርቶዶክስ ሃይማኖት ተከታይ ከሆነ አማራ ነው የሚባለው። የእስልምና ሃይማኖት ተከታይ ከሆነ ደግሞ እስላም ይባላል። በዛ አሁን ሙስሊም ተብሏል ሙስሊም ነው። በዛ አይነት ነው ራሱን የሚከፍለው እንጂ በተናገርሽው ሽው ቋንቋ አይደለም። እነዚህ ሰዎችም አንደኛ እንዳልሽው ከድንበር ዳር ስለሆኑ የትግርኛ ቋንቋም ይችላሉ። እንዲያውም አንዳንዶቹ እንደሰማሁት አረብኛም ይችላሉ። አማርኛ አሳምረው ይችላሉ። የሚዘፍኑት በአማርኛ ነው፣ የሚያለቅሱት በአማርኛ ነው፣ የሚያቀራሩት በአማርኛ ነው። በትግርኛ አይደለም የሚያደርጉት። ሁለተኛ ግንኙነታቸው ጠቅላላ ታሪካዊ ግንኙነታቸው በሙሉ ከጎንደር ጋር ከጥንት ጊዜ ጀምሮ ከጎንደር ጋር ነው። አሁን እነዚህ ሰዎች በአዲሱ ስነ ስርዓት መሰረት የግለሰብ ምንነት ወይ አማራ መሆን አለብህ፣ ወይ ትግሬ መሆን አለብህ፣ ወይ ኦሮሞ መሆን አለብህ ተብሎ ካርድም መንግስት እያደለ ዘርህን ግለጥ፣ ከዛ ላይ ከካርዱ ላይ ምን ዘር ነህ አንተ የትኛው ጎሳ ነህ? ብሎ መንግስት ስለሚያስገድድ ወይ አማራ፣ ወይ ኦሮሞ፣ ወይ ትግሬ ማለት አለብሽ እና የእነሱ ምርጫ አሁን እንደማየው ምርጫችን አማራ ነው ብለው ተነሱ። በትግራይና በጎንደር ከፍተኛ የሆነ የታሪክ የባህል ትስስር ያላቸው ሁለት ህዝቦች ናቸው። እኔ ማውቃቸው ፈጽሞ ትግሬነት አማራነት የሚል አልነበረም በዛ ዘመን። አሁን ግን ባለው መንግስት ፖሊሲ መሰረት ሰው ምርጫ እንዲያደርግ ተደርጓል። እነዚህም ሰዎች ያንን መርጠዋል እነዚህ ሰዎች ሲባል መላ የወልቃይት ህዝብ ነው እንደዛ የሚለው ወይስ የተወሰኑ ናቸው አሁን እንደምናየው አብሮ እንዲመለስ የምፈልገው ኮሚቴው ጎንደር ሄዶ ነው የሚንቀሳቀስ ያለው መሀል ወልቃይት አይደለም የወልቃይት ህዝብ ደግሞ እነሱን ተከትሎ ወደ ጎንደር ሲሄድ አላየንም ይህን ሁሉ እንግዲህ ምን ያህል እንደሆነ መለየት ያለብን ይመስል መላ የወልቃይት ህዝብ ነው እንደዛ የሚፈልገው ወይስ የተወሰኑ ሰዎች ናቸው እንደኔ ግንዛቤ ከሆነ መላ የወልቃይት ህዝብ ነው ምክንያቱም ወያኔ በጦርነት ነው ወልቃይት የገባው። ተዋግተዋል። ነፍታራሪ የሽ ወንድም እና የእናዝማች እርጋ ልጆች ሰባት ናቸው። ዘጠኝ ሰዎች ነበሩ የሱዳን መንግስት አሳልፎ የሰጣቸውና ና ወያኔ የት እንዳደረሳቸው የማይታወቁ የወልቃይት ባላባቶች ነበሩ የጨረሳቸው። በጉልበት እኮ ነው ወያኔ የመጣው እዛ ሀገር፣ በፍቅር አይደለም። አብሮ እንዲመለስ ጉልበትማ፣ እንግዲህ ኢሕአፓ የኢትዮጵያ ህዝባዊ አቤታዊ ፓርቲም የኢትዮጵያ ነው፣ ተዋግቶ ነው የገባው ተዋግቶ መግባት እንደ ዋና ምክንያት ሊሆን አይችልም። ኦኬ እንደዛ ከሆነ ነው ምልሽ። አሁን እነዚህ ሰዎች ትግራይ ውስጥ ለመቆየት የሚፈልጉ ከሆነ ለምንድን ነው ዛሬ ጎንደርን አጨናንቀውት ያለ? ብዙዎቹ የወልቃጅ ተወላጆች እኮ ጎንደር ከተማ ነው ያሉ። ሸሽተው የመጡት ወደ ጎንደር እኮ ነው፣ ወደ መቀሌ አልሄዱም። እነ ኮሎኔል ደመቀ በቲፒኤልኤፍ ውስጥ ገብተው ቢዋጉም በቲፒኤልኤፍ ውስጥ ገብተው የተዋጉ እኔም አውቃቸው ከያባ እየከዱ እየሄዱ የጎንደር ከተማ ልጆች አውቃለሁ ሄደው የተዋጉ ትቤዎች ስለሆኑ አይደለም። ሶስተኛ የወልቃይት ሰዎች አምሳ ሺህ ፊርማ አስፈርመው ነው እነዚህን የወልቃይት የአማራነት ጥያቄ ብለው ያነሱት ሰዎች አምሳ ሺህ ሰዎች አስፈርመው ነው ይህን ጥያቄ ያቀረቡት። ስለዚህ መንግስት ምንድን ነው ምላሹ መሆን ያለበት? ራሱ በወጣው ሕገ መንግስት መሰረት በስነ በህግ ጠይቀዋል። በህግ ይገባቸዋል አይገባቸውም የሚለው ሀውስ ኦፍ ፌዴሬሽን የሚባል አለ። ትግርኛ መናገር ብቻውን በቂ አይደለም። የጂኦግራፊ አቀማመጥ፣ የታሪክ ትስስር፣ የኢኮኖሚ ትስስር፣ እምነቱ፣ ሳይኮሎጂው። እነሱ እኮ ጎንደሬ የምነን የማይሉበት ጊዜ አውቅ ነበር። ወልቃይቴ ነን ነው የሚሉት። አስታውሳለሁ እሱን እኛ ትግሬም አይደለንም አማራም አይደለንም ወልቃይቴንን ይሉ ነበር። እኔም ሰው የሰማሁት ያኔ እንደዛ ነው፣ እዛው ራሳቸው የሚናገሩት። አዎ አሁን ግን ባለው ስርዓት እኔ በጣም ነው የማዝነው። በእውነት ነው የምልሽ፣ በጣም ነው የማዝነው። አንድ መንግስት ልክ እንደ ሩዋንዳ፣ ሩዋንዳ የተደረገው ይሄን ነው። ካርድ እየሰጡ ወይ ትግሬ ነኝ በል ወይንም አማራ ነኝ በል ይላል እንዳው እዛ ላይ ትግራይ ሁሌ ተጠራጥሮ አያውቅም። ሁሌም የትግራይ ተወላጅ ነኝ፣ ትግሬ ነኝ፣ ሁሌም እንደዛ ነው የሚለው። ችግር የለበትም በትግራይ በኩል። ካርድ መስጠት ያስፈልጋል ወይ ለህዝባችን? አሁን ወደ ዶክተር ገላዲዮስ ልመለስ። የእኔ ስጋት ከመጀመሪያ አሁንም ይሄ ቋንቋና ጎሳ የሚባል ነገር ነው። አሁን እሱ ባይኖር ኖሮ እኮ ይሄ ሁሉ የምንነጋገርበት ጉዳይ እንደ ችግር አይፈጠርም ነበር። የሆነ ሆነ ግን ተፈጥረዋል። አሁን በቋንቋ መሆን የለበትም ቢልም ዶክተር አለም አንተ በቋንቋ ስለሆነ ምን እናድርግ የሚለው ለወደፊት እንነጋገርበት እንችላለን። አሁን መናገር የምንፈልገው ምንድን ነው? እኔ ስከታተለው ነበር ይሄ ወልቃይት ጉዳይ በብዙ ረገድ አጋጣሚ የሆነውም አዳነች እንደጠቃሽው እኔም አውቀዋለሁ፣ ቦታውን የተሰለምትም አውቀዋለሁ፣ ወልቃይትም አውቀዋለሁ። እንዲያውም በዛ አድርጌ ነው ወደ ሱዳን እሱ ወጣም በዛ ነው የወጣሁት እና ድረመፅ ከተማው ራሱ አውቀዋለሁ፣ ቃፍታ አውቀዋለሁ። ከቃፍታ በኋላ ትንሽ የራቀም ስለሚሄድ ወደ ሱዳን እየተጠጋ ነው የሚሄደው። እስከዛው ጊዜ ድረስ በሙሉ ግን መንደሮችም ሳይቀር አይቻቸዋለሁ። አሁን ምንድን ነው በቅርቡ ግን ስከታተል አራት ቪዲዮ አይቻለሁ። እንግዲህ አሁን እነ ኮሎኔል ደመቀ ያነሱት ነገር እንዲሁም ተገቢ ነው። በሰላማዊ መንገድ ጥያቄ ያለን ብለው ቀርበው ነው እንግዲህ በህ እንዲሁም እንደ ኦሮሚያ ሳይሆን በሰላማዊ መንገድ ይህን ያህል ጥያቄ ይህን ያህል ፕትሽን አቀርበናል ብለው ነው የተሰለፉት። እሱ መብታቸው ነው ነገር ግን ሁለት ቪዲዮ ያየኋቸው እኛ የትግራይ አይደለንም አማሮች ነን፣ ሰው ተሰብስቧል፣ እየሰበኩ ነው፣ እየተናገሩ ነው። እንደዛ የሚል እንቅስቃሴ እንዳለ መብታችን ይጠበቅልን እንደ ድሮ ወደ ጎንደር እንመለስ ነው። ሌላ ሁለት ቪዲዮ ያየሁት ደግሞ በትግራይ ቲቪ የቀረበ ነው፣ ትግርኛ ነው። እንግዲህ እዛ ላይ ደግሞ ህዝቡ ተሰብስቦ የወልቃይት ህዝብ በጣም ብዙ ሰው ነው ተሰብስቦ የጸገዴም ተሰብስቦ እኛ ከጥንት ጀምረን የትግራይ ሰዎች ነን። ማን ነው ማንነታችንም ይነግረን? እነዚህ አሁን ወዲያና ወደ የሚራወጡት ያሉት እኛን አይወክሉንም ብለው ተናግረዋል። እንግዲህ ይህ ተጽዕኖ ተደርጎባቸው ይሁን በፍላጎታቸው ይሁን እማቆ ነገር የለም። ግን ስምቻ ያለው በጣም ብዙ ሰው ነው፣ ደግሞ አሁን በሙሉ ነው ብለዋል። እንግዲህ ዶክተር አለማንተ በሙሉ ነው እንደዛ የሚሉት እሱ። እኔ በጥያቄ መልክ ነው ማስቀምጠው። ምክንያቱም አሁን የሆነ ችግር ተፈጥሯል እንደ ድሮ ወልቄቴ ነው ብሎ የሚቀጥልበት ሁኔታ አልተፈጠረም። የትግራይ ሰውነን ይላሉ ከትግራይ ነው የሚስተዳደሩት። ብዙ ነገር ለውጣል በሀያ አምስት ዓመታት እና እሱን እሱን ማየት ይኖሩብናል እኛ ሁን የእኔ እንደ መፍትሄ በኋላ እነጋገርበት አልሽ እንጂ በሰላማዊ መንገድ ይሄ ነገር ቢፈታ የተሻለ ነው የሆነው። አለዛ ችግር ውስጥ ነው የምንገባው። ኢትዮጵያ ውስጥ እንደሚታወቀው ከሰማንያ በላይ ብሄር ብሄረሰቦች እንዳሉ ነው የሚነገረው። አሁን ግን ምንድን ነው የሚባል ያለው በተለይ በተቃዋሚዎች አካባቢ የሚሰማው ነገር አማሮችና ኦሮሞዎች አብረው መስራት አለባቸው የሚባል አነጋገር ይሰነዘራል። ከዚህ ሁሉ ተመርጠው ከዚህ ሁሉ ህዝብ ተመርጠው አማሮችና ኦሮሞዎች የሚሰሩበት ምክንያት ምንድን ነው? ለአሁኑ ለፖለቲካ ፍጆታ ነው ወይስ እውነት ታምኖበት ነው? በዶክተር አለማንተ ልጀምር እንደገና። አብረው የሚሰሩበት ምክንያት ሁለቱም ተጨቋኞችም ስለሆኑ በሞግዚትነት የሚተዳደሩ ስለሆኑ፣ ሁለተኛ ከኢትዮጵያ ህዝብ ሰባ ፐርሰንት የሚሆነውን የሚይዙት እነዚህ ሁለት ናቸው። በኢትዮጵያዊነት በእኩልነት ሁሉም ብሔረሰቦች እኩል የሆኑበት ስርዓት ይኑር ማለት አንድ ነገር ነው። እሱ እኔ የማምንበት ነው። ይህን ለማድረግ ግን በሞግዚትነት አይደለም እኩልነት ከተባለ እኩል በስልጣን ተካፋይ መሆን አለባቸው። አሁን በቅርቡ በመተማ አካባቢ በቅማንቶች ሳቢያ የጥቂት የትግራይ ተወላጆች ንብረት ስለወደመ በአይጋ ፎረም በመሳሰሉት ትግሮች እንደዚህ ተደረጉ ምናምን ሲባል አንብቤያለሁ። ለምንድን ነው ያን ጊዜ አማሮች እንደዚያ በሺህ የሚቆጠሩ ሲበደሉ በትግራይ ወንድሞቻችን ያልተነሳው ለምንድን ነው? ይሄ ከተባለ እንግዲህ አሁን በቅርቡ እኮ ጎንደር የስንት የትግራይ ተወላጆች ሆቴሎች ተቃጥለዋል። በዛ ምክንያት የትግራይ ተወላጆች ከጎንደር እየወጡ ነው ነው የሚባለው። እንዳሉት የጎንደርና የትግራይ ሕዝብ እንዲሁም የኤርትራ ተወላጆች አብረው የኖሩ አብረው የተዋለዱ አብረው የተጋቡ የውጭ ኃይልን አብረው የተዋጉ ናቸው። አሁን በቅርቡ የስንት የትግራይ ሆቴሎች ንብረቶች፣ ምኖች ተቃጥለው እየወጡ ነው ነው የሚባል ያሉ እሱማ ከተባለ ልክ ነው። እኔ የትግራይ ተወላጅ በመሆኑ አንድ ሰው ወይም ባለ ሆቴል ወይም ባለ ንብረት ንብረቱ ሊቃጠልበት አይገባም። እኔ እሱን ብደግፍ ሰው አይደለሁም። ግን በእናንተ ሬዲዮ እንኳ የተገለጠው ምንድን ነው፣ የትግራይ ተወላጅ በመሆናቸው አይደለም። እነዚህ ሰዎች የወያኔ አገልጋዮች ናቸው፣ ምስጢር አቀባዮች፣ የኢንቴሊጀንስ ስራ የሚሰሩላቸው ሰዎች ስለሆኑ ነው የአማራ ሰዎች የአማራ ተወላጆች እራሳቸው ሆቴሎች ተቃጥለዋል አይደለንም ብለዋል እነሱ ትንንሽ ሳይቀር እኮ የተቃጠለ ነው የሚባሉት ማጣራት ያስፈልጋል እውነት ናቸው ወይ የሚለው ታዲያ ወዳጆቻችን ነበሩ ሊሏቸው ነው እንዴ ካቃጠሉባቸው እሺ ወይዘሮ አዳ ተቃጥሎም ቢሆን ነው እምልሽ ተቃጥሎም ቢሆን ቅድም ዶክተር ገላውዲዮስ ይሄን ያነሱ አይመስለኛል እኔም ደጋግሚያ ዛለው በቋንቋ ስትፈርጂ ህዝብን ይሄ እንደሚመጣ ለምን አያውቁትም? ከዚህ የባሰ ነገር እኮ ሊመጣ ነው። አሁን ወደ ዶክተር ግላዲ ሰራያ ምንድን ነው እኔ አቋም አማራና ኦሮሞ ተነስ በመንግስት ላይ ይሁን በወያኔ ይሁን በትግራይ ይሁን ግልጽ አይደለም ነገሩ። ግን እንደዛ ነው የሚመስለው። እንደዛ ከማለት እነዚህ ሰዎች በእውነት ለኢትዮጵያ የሚቆረቆሩ ቢሆኑ፣ ሁለት ሰዎች እንደዛ ብሎ ጽፈዋል። እንዲያውም ምሁራን ናቸው። በጣም ያዘንኩት እንደዛ ከሚሉ የኢትዮጵያ ህዝብ ተነስ እንኳን ቢሉ እንዲያውም ለትግራይ ህዝብ ሳይቀር ጥሪ ቢያደርጉ የእውነት ተቆርቋሪ መሆናቸውን ማየት ይችል ነበር። ሁለት ብሔር ብቻ ጠቅሰህ ተነስ ማለት ግን ትክክል አይመስለኝም። በዛም መሆን አልነበረበትም። ዋናው ነገር ግን እዚህ የተደረሰው እኔ የሚመስለኝ ወያኔ ዘረኛ ነው። ወያኔ ከፋፈለን በዘር፣ በቋንቋ በምናምን ሀያ አምስት ዓመት ሰማ ነው ይሄ ነገር። እኔ ደግሞ በጣም የገረመኝና ያሳዘነኝ እሺ ወያኔ ዘረኛ ይሆን፣ ዳያስፖራ ያለው ኢትዮጵያዊ ምን ቢሆን ነው አንድ ቤተክርስቲያን ውስጥ እንኳን መጸለይ አይችልም? ዋሽንግተን ዲሲ አንቺ አዳነች ታውቂዋለሽ። ማለት የተከፋፈለ ነው እንዴ? እነሱ ከፋፍለው አንድ እንሆን እንኳን አልተባለ። ምሁሩ እንኳን ይህንን አጀንዳ ይዞ መቅረብ ነበረበት። እርግጥ ነው አሁን የኢህአዴግ ነገር መጥተዋል፣ ዋናው ወያኔ ነው። ይሄ የሚያጠራጥርና የሚያከራክርም አይደለም ምክንያቱም እነሱ ናቸው ያቸነፉት ደርግን። እነሱ ነው ስልጣን የያዙት እነዛም አብሮቸው እንትናሉ ማለት ነው። ኢህአዴግ አቋቋሙ። ነገር ግን ብዙ ጊዜ የረሳነው ነው እንጂ ከታሪክ አንጻር ካየነው የመደብ ትንታኔያችን እየጠፋ እየጠፋ ሄደ እንጂ አንድ የገዢ መደብ ተፈጥሯል ኢትዮጵያ ውስጥ በዚህ ባለፈው ሀያ አምስት አመት በጥቅምም ይሁን በምን ይሁን በተለያየ መልክ ተሳስረዋል። ብአዴን እኮ ኢህአፓ ነው የነበረው። ኢህአፓን ትቶ ከትግራይ ጋር ሆኖ ቲዲያም የሚል ነገር እሱን ትቶ አማራ ብሔር ብሎ ስሙን ቀየረ። እነሱን እኮ መጠየቅ ይችላሉ። ሞግዚትነት ብቻ ኳ አይደለም። አይ እኛ አማራ እንልም፣ በድሯችን ይህ አታ- ኢትዮጵያ ብለን መቀጠል የምንፈልገው ማለትም እኮ ይችሉ ነበር፣ አላደረጉትም። ጭጥቅን ጋር የተሳሳረ ከገዢ መደብ ጋር የተሳሳረ ብዙ ነገር አለ። በዓለም አቀፍ ደረጃ የሚከሰት ነው። እጅግ ለእኛ ብቻ አይደለም፣ በኢትዮጵያ ብቻ አይደለም ይሄ ነገር የሚከሰተው። ኦህዴድም በለው የደቡብ በለው ሌሎችም አራቱ አብሮ ነው የሚገዙት ያሉት ኢትዮጵያ ዋናው ግን ወያኔ ነው። ይሄ የሚያጠራጥር አይደለም። አንድ ግን እዚህ ላይ ይሄ ወያኔን የሚገዛው የሚባለው መጀመሪያ በህወሓት የበላይነት ወይም መሪነት እንደነበረ ምንም የሚያጠራጥር ነገር አይደለም። አሁን ግን ቀስ በቀስ ሁኔታውን ስናየው ጠቅላይ ሚኒስትሩ ወላይታ ናቸው። መከላከያ ሚኒስትሩ ኦሮሞ ናቸው። ሁለት ምክትል ጠቅላይ ሚኒስትሮች አንዱ የትግራይ አንዱ የአማራ ነው። ይሄን ነገር እንዴት ነው የምናየው? ዶክተር ብርሃኑ መንግስቱ፣ እኔ ግን አሁን ወደ መጨረሻ የተጠየቀውን ጥያቄ ሳይሆን ከተባሉት አንዳንድ ነገሮች ጠቁሜ እኔ በሚገባኝ የኢትዮጵያን ችግር እንዴት እንፍታው ወደሚለው እንዲሄድ እፈልጋለሁ፣ ከተፈቀደልኝ። ባለፈው ማተኮሩ ያለብኝ ችግር እኔ የጊዜውን ጥያቄ ሊመልስ አይችልም። የትግሬ ሕዝብና ሌላው ሕዝብ የሚለው አቀራረብ አጥፊ እንጂ ይሄ ነገር ካወቃቀሩም ካፈቃቀሙም ብዙ ችግሮች ስለተፈጠሩ ውይይት ውይይቱ በመንግስትም በአማራጭ ሀይሎችም ካሉ ግን ከህዝብ በተወጣጣ ወገኖች መካከል በቀሳ በቀሳውስቱም በእስላሞቹም በክርስቲያኖቹም በተወጣጣ ህዝብ መካከል ውይይት ሊከፈት ጥሩ ይመስለኛል። ችግሮቹም መርምሮ አናላይዝ አድርጎ ለሚያስፈልጋቸው ባለስልጣኖች አቅርቦ በዚህ ሀገር የተቋቋምናለን ኢትዮጵያ ካሉ ሽማግሌዎች ቲሞች አሉ። ከእነሱ ጋር ለመስራት እየሞከርን ነው። ይሄ ነገር በቅርቡ ሰፊ የሆነ ውይይት ተጠርቶ እናንተ ሽምግልና የምትሉት የአደግን እድሜ ለማራዘም ነው የሚሉ ሰዎች አሉ። እኛ የገሌ እድሜ የገሌ ይጠር ለማለት ሳይሆን ውሳኔ ባለው በሁለት ወር ውስጥ እንዲናረጋለን በሶስት ወር ውስጥ እንዲናረጋለን የሚል ሰፊ ውይይት ቢከፈትና ያንን ደግሞ የኢትዮጵያ ሕዝብ ጊዜ ቢሰጥ ለዚያ በዚያ ውይይት ላይ ቋሚ የሆኑ ለውጣዊ የሆኑ ነገሮች ለማምጣት ይቻላል። ያለ ወለዚያ ችግር ውስጥ እየገባን ነው ነው የምለው። አሁን ደግሞ ወደ ዶክተር ገላድዮስ ልመለስና ቅድም ያነሳሁት ነጥብ ነበረ በአሁኑ ጊዜ ይሄ ወያኔ እንደፈለገ የሚመራው በወያኔ የሚመራ መንግስት የሚባለው ጠቅላይ ሚኒስትሩ ወላይታ ናቸው። መከላከያ ሚኒስትሩ ኦሮሞ ናቸው። ኦሮሞዎች በብዙ ቦታ ስልጣን ላይ ያሉ፣ ምክትል ጠቅላይ ሚኒስትሮች ሁለቱም የትግራይና የአማራ ተወላጆች ናቸው። እንደዚህ እየተበሳጠረ ነው የምናየውና እንዴት ነው ይሄን ነገር እንዴት ተያይቷ አላችሁ የሚለው ለሱ ትንሽ መልስ ሰጥታችሁ ወደ ማጠቃለያ እንድትሄዱልኝ ነው እንግዲህ የምፈልገው። ዶክተር ገላዲስ እኔ ቅድም እንዳልኩት ነው እንግዲህ ምንድን ነው መንግስት ውስጥ ስልጣን የተያዘው ወያኔ መሆኑን አንድም ሁለትም የለውም። ይህ የታወቀ ነው። ምክንያቱም እነሱ ናቸው ደርግንም ያሸነፉት። ግን ምንድን ነው ቅድም እንደጠቀስኩት ከወያኔ ጋር የሚሰሩ ድርጅቶች ሶስቱ ማለት ነው ኦህዴድ አለ፣ ደቡብ አለ፣ ብአዴን አለ። እነሱም አሉ እና ዝም ብዬ ተቀጥያ አንዳንድ ሰዎች የሚጽፉትን እሰማለሁ። አንዳንድ ጊዜ ይሰድቧቸዋል። ዶክተር ብርሃኑን ቅድም እንደጠቀሰው ወይ ሆዳም ይሏቸዋል፣ ወይም ተጠቃሚ ይሏቸዋል። ይህ በዛ ደረጃ ብቻ አይደለም፣ ውስብስብ ያለ ነገር ነው። የፖለቲካና የታሪክ ትንታኔ ካደረግ እነዚህ ሰዎች ጥቅምም አላቸው። የገዙን ያሉት የወሰኑን ያሉት ፖሊሲ ያረቃሉ፣ ከታች ያለውን ሰቦርዲኔት ያዛሉ፣ ብዙ ነገር ያደርጋሉ በመንግስት ውስጥ ከእነሱ ውጭ ደግሞ ከወያኔ እኮ በቀላሉ መግዛት አይችልም። በደንብ ካየ ነው ስለ አብሮ ነው እንትን ሚሊት ያሉት ይህንን በጥልቀት ማየት ይኖሩብናል። ቅድም እንደጠቀስኩት ደጋግሜ፣ በኢትዮጵያዊነት ነገር ብንነሳ ምን ማድረግ አለብን የሚለው አንድ አሁን በቅርቡ የጻፍኩት ፓን ኢትዮጵያን አጀንዳ የሚል ዕድል ካጋጠማችሁ ሁለቱ ፕሮፌሰሮች፣ ብታዩት ጥሩ ነው። እዛ ምንድን ነው የምለው ያለሁት እኔ ኢትዮጵያውያን ምሁራን አገር ወዳድ የሆኑ ለአገር የሚቆረቆሩ ተፈላልገው አንድ ግብረ ኃይል ያቋቋመ ነው ማለት ያለሁት። ግብረ ኃይሉ ደግሞ ሆን ተብሎ ከሁሉ አማራ፣ ትግራይ፣ ኦሮሞ ሁሉም ያለበት ከተቻለ ሁሉም። አለዛ ግን ዋና ዋናዎቹ እንኳን ብናስቀምጥ ተወያይተን፣ ምን እናድርግ፣ ከዚህ የባስ እንዳይመጣ ምን ማድረግ ይኖርብናል ብለን ግብረ ኃይሉ አንድ የሆነ ነገር እንዲሰራ ነው። በሀሳብ ደረጃ ግን ያቀረብኩት ምንድን ነው? አንድ አንድነትን ለማጠናከር በአገር ደረጃ ማሰብና በግብርም ማሳየት፣ የጎሳና የዘር አጀንዳ ሁሉ ማስወገድ የብሔርና የክልል አጀንዳዎች ለሀገር አቀፍ አጀንዳ ተቃራኒ፣ ተቀናቃኝ መሆን የለባቸውም ነው የምለው። ያለው የጎሳ ብቻ ሳይሆን የሃይማኖችን ጭምር ልዩነቶች እንዳይዳብሩ እንዳይሰፉ በተቻለ መጠን መጠንቀጥ። እነዚህ ሰዎች ኃላፊነት ወስደው የእነዚህ ሰዎች ንቃት ህሊና መቀየር አለ ማስተማራት ይኖርባቸዋል። ሰፊ ሀገር አቀፍ አጀንዳ ለመተግበር ከተፈለገ ኢትዮጵያን በሙሉ የሚሳተፉበት መድረኮች ድሮ ነበሩ። አሁን የሉ እነሱን መድረኮች እንደገና መመለስ ይኖርብናል። ያ ግብረ ኃይሉ ነው የሚያደርገው። እንግዲህ ሁሉ ነገር መጨረሻ በተቻለ መጠን ኢትዮጵያን የሚወክሉ አርማዎች እንደ ባንዲራ ለምሳሌ ወይም የድሮ ጀግኖች እንደ ባልቻ አባ ነፍሶ፣ እንደ አሉላ፣ እንደ በላይ ዘለቀ እነሱን እነሱን ለኢትዮጵያ ነው የሞቱት። አጼዎች እንኳን ለኢትዮጵያ ነው የሞቱት። ይህን ሁሉ እኮ እየተረሳ ነው ያለው አገር የሚያስተዳብር ሁሉ እና አፄ ቴዎድሮስ እና አፄ ዮሐንስ እነ ምኒልክ አድዋ ሂደው የተዋጉት ይህን ሁሉ እያነሳን ማስተማር ይኖርብናል ህዝቡን ይህ ሁሉ ከአገር ሰው ይመለሳል። እና ተስፋ አደርጋለሁ የሩዋንዳ የምናምን እንኳን አልቀበለውም፣ ግን ችግር ይገጥመናል። መፍትሄው ይሄ ነው። እሺ ዶክተር አለማንተ። አይ አሁን ሁለቱም ወንድሞች የተናገሩት እንዳለ ሆኖ በዝርዝር ያሰብኩበት ጉዳይ አይደለም አሁን እነሱ ያቀረቡት ግን በተለይ ብሔራዊ አጀንዳ የሚቀርጹ ወገኖችን ማሰባሰብ የተባለው ሀሳብ በዶክተር ገላውዲዮስ የተገለጸው በጣም ሙሉ በሙሉ የምስማማበት ነገር ከሁሉም ኢትዮጵያዊ ወገን የተውጣጣ ምሁራዊ ጥናት የያዙ ሰዎች ሊገኙበት ጥሩ ነው። በነገራችን ላይ ኢትዮጵያዊነት ብለን አንድ ስብስብ ፈጥረን አሁን ባለፈው ቅዳሜ ዕለት ስብሰባ አድርገን ነበር ዋሽንግተን ዲሲ። አሁን ያለው የጎሳ ፌዴሬሽን ወይም ብሔር እንደምትዋጅ የብሄር ፌዴሬሽን ሊያመጣ የሚችለውን ጠንቅ ሁሉ ያስተማሩን ግለሰቦች አሉ። ሌሎችም የህገ መንግስት ጥያቄዎች ሁሉ አሉ። እኔም በበኩል ሌላ ባለፈው አመት ያቀረብኩት ስለ ህገ መንግስት አንዳንድ ጥያቄዎች ያለው ህገ መንግስት ጉድለቶች ማለት ነው ለወደፊቱ መታረም ያለባቸው ብያሰብኳቸውን ያቀረቡበታል። ለሌሎች ምሁራን አቅርበዋል። ነገር ግን ወደ መፍትሄ ስንመለስ አንዱ ይሄ መሰረታዊ መፍትሄ ይሆናል። ሌላው እነዚህ ምሁራን ተሰብስበው ጥናቶች እያደረጉ ሀሳብ በሚያቀርቡበት ጊዜ እኔ እንደ መነሻ ሀሳብ ማየው ምንድን ነው? ይሄ የጎሰኝነት ወይም የብሔርተኝነትን አስተሳሰብ ከኢትዮጵያ ህገ መንግስት ማውጣት አለብን። ምን ማለቴ ነው? በቋንቋ ብቻ የተመሰረተ አስተሳሰብ አሁን ያየነውን ችግር ያመጣል። ከዚህ የባሰ ነገር ወደፊት ይጠብቀናል። መሪዎቻችን ይሄን ካልተገነዘቡ፣ የሚገነዘቡ ይመስለኛል። ካልተገነዘቡ ግን እጅግ ትልቅ ስህተት እየሰሩ ነው። የት ነው የት አገር ነው በጎሳ ፌዴሬሽን ቋሚነት ያገኘ አገር የትኛው ነው? እያየ ነው? ሶቪየት ህብረት፣ ዩጎዝላቪያ፣ ቼኮዝሎቫኪያ አሁን እንኳ በሶቪየት ህብረት ፈርሶ እንኳ ራሻ ተብሎ ከራሻ ውስጥ ነ ቸችን ያለ ምናምን እና ዳገስታን ምናምን ይባሉት ሌላ ሌላ ፍላጎት ያላቸው ለመገንጠል ይፈልጋሉ። ዩክሬን ምስራቁ ክፍል ወደ ራሻ ለመሄድ ይፈልጋል። ልክ እንደ ወልቃይት ማለት ነው። ሌላ አማራጭ መኖር አለበት። አማራጩ የብሄር ጥያቄ ምናምን በሚለው ስር ሳይሆን እሱ አንዳንድ መለኪያ ሆኖ ሌሎች መለኪያዎችን ጭምር የህዝብ ቁጥር ብዛት፣ የሰፈረበት መሬት ስፋት እና ጥበት ያለው የተፈጥሮ ሀብት ትንሽ ነው ትልቅ ነው ተብሎ ተመዝኖ፣ ታሪክን፣ ጂኦግራፊን፣ የመሬት አቀማመጥን፣ የኢኮኖሚ ግንኙነቶችን፣ የባህል ግንኙነቶችን እነዚህ ሁሉ ያካተተ በደንብ ጥናት የተደረገበት መዋቅር ነው መፈጠር ያለበት። እርግጥ መጨረሻ በስምነት ነው። ከዚህ ሁሉ በላይ ደግሞ የህዝብ ፈቃድ፣ ህዝቡ የሚፈልገው የትኛው ነው? አንድ አካባቢ ያለው ህዝብ የሚፈልገው ምን አይነት ምርጫ ነው የሚለውን ያካተተ መሆን አለበት። የፖለቲካ ፓርቲዎች አደረጃጀትን የተመለከተ ጥናት ያስፈልጋል። በዘር ላይ በጎሳ ላይ የተመሰረተ የፖለቲካ ድርጅት እኔ በበኩሌ ባይፈቀድ ጥሩ ነው እላለሁ የሚፈቀድ ደግሞ ከሆነ አንድ ጊዜ ተፈጥረዋል፣ ምን ልናደርጋቸው እንችላለን የሚባል ከሆነ ደግሞ እነዚህ የጎሳ ድርጅቶች ቢያንስ ቢያንስ ከራሳቸው ጎሳ ክልል ውጪ ሌሎች ሁለትና ሶስት ጎሳዎች ከሚኖሩበት አካባቢ ድጋፍ እንዳላቸው የሚያሳይ በምርጫ ጊዜ ማለት ነው ማሳየት መቻል አለባቸው። ወይንም ደግሞ እነዚህ ፓርቲዎች ከሌላ ኢትዮጵያውያን አባሎች የሚወስዱ ወይም የሚያካትቱ መሆናቸውን የሚያረጋግጥ ሕግ መውጣት አለበት። መጨረሻ የምለው አንድ ተቋም መፈጠር አለበት በመንግስት። ይሄ ተቋም ምንድን ነው? አድሎ እንዳይፈጸም በመንግስት ስራ አቀጣጠር፣ በትምህርት፣ በኢኮኖሚ ልማት፣ በመሳሰሉት ነገሮች አንዱ ሪጅን የተበደለ ሌላው የተጠቀመ በማይመስል መንገድ የሚቆጣጠር ተቋም ሊደረግና ማለት ይሄ ዲስክሪሚኔሽን የሚባለው ነገር በኤትኒክ ቤዚስ ዲስክሪሚኔሽን እንዳይኖር ሁሉም በእኩልነት እንዲታይ የሚያደርግ ይሄን የሚቆጣጠር ማዕከላዊ መዋቅር መኖር አለበት እና ህግ በዚህ መልክ መውጣት ያለበት ይመስለኛል። ኤቴ አንድ ሁለት ነገሮች ለማለት እችላለሁ። እሺ፣ ባጭሩ በጊዜው የተደራጁ የሽምግልና ስራ መስራት የሚፈልጉ ስላሉ በእነሱና በመንግስት አማራጭ ኃይሎች ገፊነት ይሄ ነገር ተሎ አገር ታውቆ ይሄ ነገር የተጀመረው እሳት እንዳይገፋ መቆም አለበት። ከዚያ በኋላ ዘላቂ የሆኑ ረጅም ጊዜ የሚጠይቁ ብዙ ውርጅት የሚጠይቁ ነገሮች ማድረግ እንችላለን። በአጭር ጊዜ ውስጥ ዘላቂ ነገሮቹን ረጅም ነገሮቹን የምናስተካክልበት መንገድ ቢቀረጽ ጥሩ ይመስለኛል። ዶክተር ብርሃኑ መንግስቱ፣ ዶክተር ግላውዴ ሳርአያ፣ ዶክተር አለማንተ ገብረስላሴ ለሰጣችሁን ሰፊ ማብራሪያ በጣም እናመሰግናለን። እኛም እናመሰግናለን። አመሰግናለሁ። እኔም አመሰግናለሁ። ይዘራዳኔ